Ja, ja, ja, ja, ja, ja, ja, ja. አመሰግናለሁ አዲሱ የአየር መስመሩን ስለለቀክልኝ ለዛሬ እጅግ በጣም የተደነቀና የተወደደ አዲስ አልበም ነው ስቱዲዮ ይዤ የገባሁት። ገርል ኦን ፋይር በተሰኘ ርዕስ አሊሻ ኪስ አምስተኛው የሆነውን የስቱዲዮ አልበሟን በዚህ ባሳለፍ ነው ሳምንት በገበያ ላይ አውላለች። ቀጥዬ በማሰማችሁ ብራንድ ኒው ሚ በተሰኘው ዜማዋ ለድሮ ፍቅረኛዋ መልእክት የምታስተላልፍ ይመስላል። ለረጅም ጊዜ እኔ ራሴን አልነበርኩም፣ አሁን ግን ራሴን ሆኛለሁ። ምን ነው በጣም ተገረምክ ተደነክሳ የኔ መቀየርና ራሴን መሆን ያ። ያስደስትሃል ብዬ ነበር፣ አልተደሰትክም ለካ። አሁን ያለሁበት ደረጃ ለመድረስ ብዙ ጊዜ ፈይቶብኛል። ለምታደርስብኝ በደሎች ራሴን እያታለልኩና የተለያዩ ምክንያቶችን እየደረደርኩ እስካሁን ቆይቻለሁ። አሁን ግን ነቃው፣ ለራሴ አውቄበታለሁ፣ ራሴን ቀይሬያለሁ። ብራንድ ኒውሚ It's been a while I'm not who I was before You look surprised, your words don't burn me anymore. Been meaning to tell ya, but I guess it's clear to see. Don't be mad, it's just a brand new kind of me. Can't be bad, I found a brand new kind of free. Careful with your ego he's the one that we should blame had to grab my heart back got no something had to change thought that you'd be happy i found the one thing i need why you mad it's just a brand new kind of me it took a long time If I speak up when you're wrong If I walk a little taller I've been on ሰልፍ ኦን ፋየር ከተሰኘው የአሊሻ ኪስ አዲስ አልበም ብራኒውሜ የተሰኘውን ዜማውን ነበር ያሰማኋችሁ። ወደ አሊሻ ኪስ አዲስ አልበም እመልሳችኋለሁ። በቅድሚያ ግን ሰላም፣ ሰላም፣ ሰላም ጤና ይስጥልኝ የተከበራቸው ሙዚቃ ቃን አድማጮች፣ እንደምንሰነበታችሁ እንደምናመሻችሁ። ለሳምንታዊ የክብር ሰላምታ ከስቱዲዮ አስራ አራት ከአንገቴ ጎንበስ ብያለሁ። እለቱን በድጋሚ ለማስታወስ እለተ ቅዳሜ ሂዳር 22 ሲሆን በኢትዮጵያኑ አቆጣጠር በአውሮፓውያኑ ደግሞ ታሳስ አንድ ላይ እንገኛለን። የዛሬቷ ቀን በታሪኳ አስመዝግባ ካለፈቻቸው ዋና ዋና ክንውኖች መካከል ጥቂቶቹን ብንመለከት የስድስተኛው የአሜሪካን ፕሬዚዳንት የነበሩት አብርሃም ሊንከን የሰው ልጅን በባርነት መሸጥ ማብቃት እንዳለበት ለምክር ቤቱ ባደረጉ ንግግር በድጋሜ በጥብቅ ያስገነዘቡት በ1862 በዛሬቷ ቀን ነው። በ1955 በዛሬቷ ቀን ነው፣ ሮዛ ፓርክስ የተባሉ ጥቁር አሜሪካዊ ታሪክ የሰሩት። መንጋመሪ አልባማ ነው ቦታው። በዚያ ዘመን ጥቁር አሜሪካውያን በሕዝብ አውቶቡስ ሲጓዙ ነጭ ተሳፋሪ ከመጣ መቀመጫቸውን ለነጭ ተሳፋሪ መልቀቅ ነበረባቸው። በዚች ቀን ከስራ ደክሟቸው በአውቶቡስ ወደ ቤታቸው ይጓዙ የነበሩት ሮዛ ፓርክስ ነጭ ተሳፋሪዎች ስለመጡ ጥቁሮች ቦታችሁን ልቀቁ ብሎ የአውቶቡስ አሽከርካሪ ያዛል። ሌሎች ጥቁሮች ተሳፋሪዎች የታዘዙትን ሲያደርጉ ሮዛ ፓርክ ግን ስራ ሲሰሩ ውለው እንደ ደከማቸውና ትካሻቸውንና ጀርባቸውን እንዳመማቸው መቀመጫቸውን እንደማይለቁ ይናገራሉ። የአውቶቡሱ አሽከርካሪ በድጋሚ ቦታውን እንዲለቁ ካልለቀቁ ግን ፖሊስ እንደሚጠራ ይነግራቸዋል። ሮዛ ፓርክስም በቦታው ላይ ቀድመው የተቀመ የሚያስቀመጡት እሳቸው እንደሆኑና ለነጭ ተሳፋሪ ቦታቸውን እንደማይለቁ ፈርጠም ብለው ይመልሳሉ። የአውቶቡስ አሽከርካሪም ፖሊስ ጠራ። ሮዛ ፓርክስም ታሰሩ። ከዚያ ቀን በኋላ በሞንጋመሪ አልባማ የከተማዋ ጥቁር አሜሪካውያን በአውቶቡስ ላለመሄድ አድማ አደረጉ። ከዚያም አውቶቡሶች ባዷቸውን ወዲያ ወዲህ በከተማዋ መዘዋወር ጀመሩ። ጉዳዩም ለዋናው የዩናይትድ ስቴትስ ከፍተኛ ፍርድ ቤት ቀረበ። ፍርድ ቤቱም በጥቁር አሜሪካውያን ላይ የሚደረገው የአውቶቡስ ላይ ዘረኝነት አግባብ አለመሆኑን ፈረደ። እንግዲህ በሮዛ ፓርክስ ጀግንነት የተነሳ ከዚያ በኋላ ጥቁር አሜሪካውያን ለነጭ ተሳፋሪ መቀመጫቸውን ሳይለቁ መጓዝ ጀመሩም። የሴንትራል አፍሪካ ሪፐብሊክ ከፈረንሳይ ነጻነቷን የተቀናጀችው በ1958 በዛሬው ቀን ነው። ማላዊ፣ ማልታና ዛምቢያ የተባበሩ መንግስታት አባል የሆኑት በ1964 እንዲሁ በዛሬው ቀን ነው። አንጎላም አባል የሆነችው በ1976 በዛሬው ቀን ነው። በ1981 በዛሬው ቀን ነው የኤድስ ቫይረስ በዓለም አቀፍ ደረጃ የታወቀው እና ዛሬ የዓለም የኤድስ ቀን ነው በዓለም አቀፍ ደረጃ። በሙዚቃ በኩል ደግሞ በመላዊ የሙዚቃ አድማጮች ዘንድ የተወደደና አለም በሙሉ ያስደነሰ አሁንም ድረስ ተደናቂነትን እንዳተረፈ ያለ አልበም በገበያ ላይ የዋለው በ1982 በዛሬቷ ቀን ነው። ይህም አልበም በገበያ ላይ በዋለ በመጀመሪያው ሳምንት ብቻ ከአንድ ሚሊየን ቅጅ በላይ ተሽጧል። በአንድ ቀን ምሽት ብቻ የ8 ግራሚ አሸናፊ ሆኗል። ይህ የዛሬ 30 ዓመት በዛሬቷ ቀን የወጣው አልበም እስካሁን ድረስ በሽያጭ የበለጠው ምንም አልበም የለም። በአለም ዙሪያ እስከ 110 ሚሊየን ቅጅ ተሽጧል። አልበሙ በውስጡ ያካተታቸው ዘጠኙም ዜማዎች በመላው የሙዚቃ አድማጭ ዘንድ ተደናቂነትን አትርፈዋል። እርግጠኛ ነኝ አድማጮች አልበሙን አውቃችሁታል። የአልበሙ መጠሪያ ስም ይኸውና። Midnight hour is close at hand. Creatures crawl in search of blood to terrorize your neighborhood. And whosoever shall be found without the soul's or getting down must stand and face the hounds of hell and rot inside a corpse's shell. የዛሬ 30 ዓመት በዛሬ በገበያ ላይ ውለው እስካሁን ድረስ ተደናቂነቱ እንዳለ ያለውን ከማይክል ጃክሰን ትሪለር አልበም ውስጥ የአልበሙ መጠሪያ የሆነውን ትሪለር የተሰኘውን ዜማውን ያደመጥ ነው። ይህ አልበም ትሪለርን ጨምሮ በውስጡ ዘጠኝ ዜማዎችን አካቶ ነበር በገበያ ላይ የዋለው። ታዲያ ሁሉም ዜማዎች ናቸው የተወደዱለት። እስቲ ታስታውሷቸው ዘንድ Who the dance on the floor? be through ወነቢ ስታርት ሳምቲንግ ቤቢ ቢ ማይን ዘ ገርል ይዝ ማይን ትሪለር ቢረድ ቢሊጂን ሂማን ኔቸር ፕሪቲ ያንግ ቲንግ ዘ ሌዲ ን ማይ ላይፍ። እንደ ሰማችኋቸው እነዚህ ነበሩ የዛሬ 30 ዓመት ልክ በዛሬዋ ቀን ትሪለር በተሰኘው ስድስተኛው በሆነው የማይክል ጃክሰን አልበም የተካተቱት ዜማዎች። ትሪለር የተጻፈው በሮድ ተምፕርተን ሲሆን የተቀነባበረው ደግሞ በኩንሲ ጆንስ አማካይነት ነው። ጠቅላላ አልበሙን አቀነባብሮ ለመጨረስ 750 ሺ ዶላር ባጀት ተመድቦለ ነበር። የተከበራቸው ሙዚቃ ቀን አድማጮች፣ ስለ ትሪለር ይህን ያህል ካልኩ ዘንድ በፕሮግራም የመግቢያ ላይ እንደገለጽኩት ለዛሬ ስቱዲዮ ይዤ የገባሁት በዚህ እያሳለፍን ባለው ሳምንት በገበያ ላይ የዋለውን ገርል ኦን ፋየር የተሰኘውን የአሊሻ ኪስን አልበም ነው። ከዚህ አዲስ አልበማ ውስጥ ብራን ኒውሚ የተሰኘውን ዜማዋን ፕሮግራሙን ሲጀምር ጀምር አሰምቻችኋለሁ። በመቀጠል ደግሞ ፋየር ዊሜክ የተሰኘውን ዜማን አሰማችኋለሁ። በዚህ ዜማ ላይ የአሊሻ ኪስን ለስለስ ያለ ድምጿን እንሰማለን የሶል የዜማ ጫወት ስልት ችሎታዋንም ያሳየችበት ዜማ ነው ይህ ዜማ። በዚሁ ዜማ ላይ ለስለስ ባለ ድምፁ ታዋቂ የሆነው ማክስዌል አጅቧታል። ፋየር ዊ ሜክ ኢት አሊሻ ኪስ ገርል ኦን ፋየር ከተሰኘው አዲስ አልበሟ ውስጥ ፋየር ዊ ሜክ የተሰኘውን ዜማ ነበር ያደመጥነው ነው በዚህ ዜማ ያጀባት ማክስዌል ነበር። እስቲ አሁን ደግሞ ወደ አሜሪካን የሙዚቃ የቢልቦርድ ሰንጠረዥ እንግባና አዳዲስ ከወጡ አልበሞች መካከል በዚህ ሳምንት በሽያጭ የበላይነቱን የያዙትን እንመልከት። ገና በገበያ ላይ ከዋለ ሁለተኛ ሳምንቱን የያዘው አናፖሎጀቲክ የተሰኘው የሪሃና አልበም 238 ሺ ቅጅን በመሸጥ የአንደኝነትን ደረጃ ሲይዝ፣ ሬድ የተሰኘው የቴይለር ስዊፍት አልበም 185 ሺ ቅጅን በመሸጥ የሁለተኝነትን ደረጃ የያዘላት ሲሆን ቴክሚሆም የተሰኘው የዋን ዳይሬክሽን አልበም 176 ሺህ ቅጅን በመሸጥ የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ገብተን ከመቶዎቹ ምርጥ ዜማዎች መካከል ከአንደኛ እስከ ሶስተኛ ደረጃ የያዙትን ብንመለከትና በዚህ ሳምንት የሶስተኝነትን ደረጃ ከያዘው ብንጀምር ዋን ሞር ናይት የተሰኘው የማሩን ፋይፍ አልበም ነው በዚህ ሳምንት የሶስተኝነትን ደረጃ የያዘው ዜማ። የሁለተኝነትን ደረጃ የያዘው ዳያንግ የተሰኘው የኪሻ ዜማ በዚህ ሳምንት የሁለተኝነትን ደረጃ ሲይዝ ወደ ሳምንቱ ምርጥ አንደኛ ዜማ ስንሄድ ደግሞ አሁንም ሪሃናን በአንደኝነት ደረጃ ላይ እናገኛታለን። ዳይመንስ የተሰኘው የሪያና ዜማ ነው በዚህ ሳምንት የአንደኝነትን ደረጃ የያዘው። የተከበራችሁ አድማጮች፣ ለዛሬ ያለ ሰዓት እየተግባደደ ስለሆነ የመሰናበታችሁ አልረሳሁም። የፕሮግራሙ መሪ ተፈራ ግርማ ነው። አትርሳን የሚለኝ ተፈራ፣ አረሳሁም። አመሰግናለሁ፣ ፕሮግራሙን ስለመራሃልኝ። የተከበራችሁ የሙዚቃ ቃን አድማጮች፣ ለዛሬ የመሰናበታችሁ በአሊሻ ኪስ ገርል ኦን ፋየር በተሰኘው ዜማዋ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም Spirit of Marilyn calling me audibly, boiling she said that she would never leave, continue to torture me, telling me to come with her underneath my comforter, and she brought a gun with her, pills and some rum with her, took me on the balcony, telling me to jump with her, yeah, I'm in the ghost, but I ain't doing stunts with her, I ain't trying to be that, I just wanna see that, but I got him Aggie, cause I win the gold like Gabby. She's just a girl and she's on fire. Hotter than a fantasy. Only like a highway. She's living in a world and it's on fire. Filled with catastrophe, but she knows she can fly.